of America. <laughs> e yeah away. Yeah, ya America dims radio. Ave no. <laughs> የኢትዮጵያ ኮሚኒኬሽንስ ሚኒስትር ዶክተር ነገሪ ሌንጮ በዛሬው ዕለት አዲስ አበባ ላይ ለውጭ ሀገር መገናኛ ብዙኃን ዘጋቢዎች ጋዜጣዊ መግለጫ ሰጥተዋል። ዝርዝሩን በዕለቱ አብይ ርዕስ እናሰማለን። ብሪታንያ ውስጥ በጥቂት ወራት ውስጥ ለሶስተኛ ጊዜ በደረሰው ባለፈው ቅዳሜው አሸባሪዎችን ጥቃት ተከትሎ የአገሪቱ ሕጋዊ ስርዓት ይቀየር የሚሉ ጥሪዎች እየጨመሩ መጥተዋል። ይህም በለንደን የሙስሊም ማህበረሰብ አባላት ዘንድ የሲቪል መብቶቻችን ሊገደቡብን ያለመቻቻልም ሊፈጠር ነው የሚል ስጋት ቀስቅሷል። ዝርዝሩን በዜና መጽሔት ክፍለ ጊዜ እናቀርባለን። ከምሽቱ ዜና መካከል ሳውዲ አረቢያ፣ ግብፅ፣ ባህሬን፣ የተባበረው አረብ ኤሚሬቶች፣ የመንና ማልብሪዝ የአሸባሪነትን ትደግፋለች በሚል ዛሬ ከቃታር ጋር ግንኙነታቸውን አቋረጡ። በዚሁ ሳቢያ ሶማሊያም መወሰን ባልቻለችበት ሁኔታ ላይ ውስጥ ትገኛለች። ሌሎችም አፍሪካ ነክ ርዕሶች የምትመለከቱ ዜና አለን። ወደ ውኋላ ላይ ዝርዝሩ ይቀርባል። ሳምንታዊ ቅንብሮች፣ ስፖርት፣ አፍሪካ ነክርሶችና ጤና በመልክ በመልኩ ተሰናድተው በሁለተኛው አጋማሽ ክፍለ ጊዜ ጠብቋችኋል። ጤና ይስጥልኝ እንደምናመሻችሁ ክቡራትና ክቡራን አድማጮቻችን ከዛሬ ሰኞ ግንቦት 28 29 ዓ ም ዝግጅቶቻችን ጋር ትረኛ አስተናጋጆች አሉላ ከበደና አዲሱ አበበንን ፕሮግራም የሚያቀነባብረው ወይም የሚመራልን ንጉሱ ታምሬ ነው። የስርጭት መሀንዲሷን በስፍራው ትገኛለች። በቅድሚያ ግን የሰዓቱን የዓለም ዜና ነባለን ባለፈው ቅዳሜ ሎንዶን ውስጥ ሰባት ሰዎች ገድለው ሌሎች አምሳ ያቆሰሉትን አጥቂዎች ፖሊሶች ያውቋቸዋል ይላሉ የብሪታንያዋ ጠቅላይ ሚኒስትር ትሬሳ ሜይ ዛሬ ሰኞ በሰጡት ቃል ሜይ በዚሁ ገለጣቸው። የምርመራ ሂደቱ ሲጠናቀቅ ማንነታቸውም ይፋ እንደሚሆንና ባለሥልጣናትም ከምርመራው ጋር በተያያዘ አስራ አንድ ሰዎችን በቁጥጥር ስር እንደዋሉ ተናግረዋል። የጥቃቱን ሰለባዎች ማንነት ፖሊስ እያጣራ ሲሆን በእስካሁኑ ማጣራት ግን እንግሊዛውያን ያልሆኑ የውጭ ሀገር ዜጎች እንዳሉባቸው ተመልክቷል። በዚህ በሎንዶኑ የአሸባሪዎች ጥቃት ጋር የተያያዘ ዘገባ በመጽሔት ክፍለ ጊዜ ይኖረናል። ፕሬዚዳንት ዶናልድ ትራምፕ የሽብርተኝነት ጥቃት የተካሄደባቸው ከተባሉ ከስድስት ዋና ዋና የእስልምና እምነት ተከታዮች የሚበዙባቸው አገሮች ወደ ዩናይት ስቴትስ የሚገቡ ተጓዦች የከለከሉበት እገዳ ስራ ላይ እንዲውል ጠቅላይ ፍርድ ቤቱ በአስቸኳይ ውሳኔም እንዲያደርግ ዛሬ ሰኞ መጠየቃቸው ተሰማ። ፕሬዚዳንቱ በትዊተር መልእክታቸው ባስተላለፉት አማካኝነት ለዚህ ውሳኔያቸው መዘግየት የራሳቸው የፍትህ ክፍል በጥፋተኝነት ኮን ነው። አሁንም ከኢራን፣ ከሶሪያ፣ ከሊቢያ፣ ከሱዳን ከየመንና ከሶማሊያ ጋር ኢራቅን የሚጨምረው ይህ መመሪያ በይግባኙ እንዲቀጥል አሳስበዋል። የሀገራችንን ሰላም ከመጠበቅ አኳያ ከማንኛውም ሀገር ወደ ዩናይት ስቴትስ የሚገቡ ሰዎች ሁሉ ጥብቅ ምርመራ እናደርጋለን ያሉት ትራምፕ የፍትህ መስሪያ ቤቶቻችን ግን ዳተኞችና ፖለቲከኞች ሆነዋል ሲሉ ኮንነዋል። አድማጮች፣ ዜና የሚተላለፈው ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ አማርኛው አገልግሎት ነው። ሳውዲ አረቢያ፣ ግብፅ፣ ባህሬን፣ የተባበረው አረብ ኤምሬቶች፣ የመንና ማልዲቨስ አሸባሪነትን ትደግፋለች በማለት ዛሬ ከቃታር ጋር የነበራቸውን ዲፕሎማሲያዊ ግንኙነት አቋርጠዋል። የቃታር የውጭ ጉዳይ ሚኒስትር በበኩላቸው እርምጃዎቹ ፍትሕ የጎደላቸው ናቸው፣ የተመሰረቱትም መሰረት በሌላቸው ክሶች ነው ይላሉ። ስለ ጉዳዩ የተቀናበረ የዜና ዘገባ አለን። አዳኖች ፍስሐዬ ታቀርባለች። ሳውዲ አረቢያ፣ ግብጽ፣ ባህሬን፣ የተባበረው የአረብ ኤሚሬቶች፣ የመንና ማልዲቨስ አሸባሪነትን ትደግፋለች በሚል ዛሬ ከቃታር ጋር የነበራቸውን ዲፕሎማሲያዊ ግንኙነት ማቋረጣቸውን አስታውቀዋል። ሀገሮቹ እርምጃውን የወሰዱት በተከታታይ ሲሆን ከቃታር ጋር ያላቸውን የአየር በረራና የባህር መጓጓዣ እንደሚያቋርጡ ገልጸዋል። የሳውዲ የኤሚሬቶችና የኢትሃድ አየር መንገዶች የሚገኙባቸው የክልሉ አየር መንገዶች ወደ ቃታር መብረሩን እንደሚያቆሙ አስታውቀዋል። የቃታር አየር መንገድ በበኩሉ ወደ ሳውዲ አረቢያ መብረር እንደሚያቆም ገልጿል። የመን ከቃታር ጋር ያላትን ግንኙነት እንደምታቋርጥ ወደኋላ ገልጻለች። ከዩናይትድ ስቴትስ መከላከያ ሚኒስትር ጄምስ ማቲ ጋር ሆነው ለዲፕሎማሳዊ ተልእኮ ኦስትሬሊያ መዲና ሲድኒ ያሉት የውጭ ጉዳይ ሚኒስትር ሬክስ ቲለርሰን ሀገሮቹ ግንኙነታቸውን ክፍት እንዲያደርጉ ጥሪ አቅርበዋል። ሀገሮቹ አንድ ላይ ተቀምጠው በመነጋገር ልዩነቶቻቸውን እንዲፈቱ እናበረታታለን። እነዚህን ችግሮች በመፍታት ልንረዳው የምንችል ነገር ካለ የፋርስ ባለሰላጤ ሀገሮች ትብብር ካውንስል አንድነቱን መቀጠሉ ወሳኝ ይመስለናል። በክልሉ ወይም በዓለም ደረጃ በአሸባሪነት ላይ በሚካሄደው የተባበረ ትግል ላይ ጉልህ ተጽዕኖ የሚኖረውም አይመስለኝም። የመን ላይ የየመን መንግሥት በመደገፍ የሚካሄደውን ውጊያ የምትመራው ሳውዲ አረቢያ የቃታር ኃይሎች ከየመኑ ውጊያ ይወጣሉ ብላለች። ኤስፒኤ የተባለው የሳውዲ አረቢያ መንግስት ይዞታ የሆነው የዜና አገልግሎት ቃታር የአካባቢውን ሰላም ለማደፍረስ ስትል የተለያዩ አሸባሪና ተገንጣይ ቡድኖችን ትደግፋለች ብሏል። ሙስሊም ወንድማማችነት፣ እስላማዊ መንግስት ነኝ የሚለው ጽንፈኛ ቡድንና አልቃይዳ የዜናው አገልግሎት ቃታር ትረዳቸዋለች ካላቸው ቡድኖች መካከል ናቸው። የቃታር የውጭ ጉዳይ ሚኒስትር በበኩላቸው እርምጃዎቹ ፍትህ የጎደላቸው ናቸው የተመሰረቱትም መሰረት የሌላቸው ክሶች ነው ብለዋል። በተያያዘ ዜና ሳውዲ አረቢያና ሌሎችም ሸሪክ ሀገሮች ሽብርተኝነትን ትደግፋለች ከተባለችው ከቃታር ጋር ያላቸውን ዲፕሎማሲያዊ ግንኙነት በማቋረጣቸው ሶማሊያ በጉዳዩ ላይ አቋም ለመያዝና ከውሳኔ ለመድረስ መቸገሯ ተገለጠ። ቃታር ግን የቀረበባትን የሽብርተኝነት ደጋፊነት አስተባብላለች። ሁለቱም ቃታርም ሆነች ሳውዲ አረቢያ ከሶማሊያ ጋር ቅርብ ግንኙነት አላቸው። እንዲያውም የሶማሊያው ፕሬዚዳንት ፎርማጆ ከሁለት ሳምንታት በፊት ሁለቱንም አገሮች መጎብኘታቸው አይዘነጋም። ቀደም ሲል ሶማሊያ ከኢራንና ከስዊድን በተቃራኒው ከሳውዲ አረቢያ ጋር መወገኗ ይታወቃል። ከሳውዲ አረቢያ ጋር መወገንን የደገፉት የቀድሞ የሶማሊያ የውጭ ጉዳይ ሚኒስትር አብዱል ሳሌም ኦማር በአረብ ሀገሮች መካከል የሚነሳ ሽኩቻ ሁሉ ለሶማሊያ ጤነኛ አይሆንም ይሉ እንደነበር ይታወሳል። እናም በአሁኑ ሰዓት ናይሮቢ የሚገኙት እንዲሁ የቀድሞ የሶማሊያ ውጭ ጉዳይ ሚኒስትር ሶማሊያ ከቃታር ጋር ባለው ግንኙነት የተጣደፈ ውሳኔ ከማድረግ እንድትታቀብ ሲሉ መክረዋል። ደቡባዊ ሶማሊያ በታችኛው ጁባ የተቀበረ ቦምብ ፈንድቶ ቢያንስ ሁለት የሶማሊያ ፖሊስ መኮንኖች እንደገደለና ሌሎች ሰባት እንዳቆሰለ ባለሥልጣናትና የአይን ምስክሮች ዛሬ ሰኞ አስታውቀዋል። ከፍንዳታው በኋላ ለጋዜጠኞች መግለጫ የሰጡት የአካባቢው የፖለቲካ ክፍል ኃላፊ ሙሐመድ ናስር ጉሌድ ፍንዳታው የደረሰው ከፖሊስ ጣቢያ ውጭ መሆኑን አመልክተው በጥቃቱ ግን አንድ የፖሊስ መኮንን ብቻ ነው የተገደለው ብለዋል። ባለስልጣናትና የአይነ ምስክሮች ደግሞ የሞቱት ወታደሮች ቁጥር ሁለት መኮንኖች ናቸው፣ ሲቪሎች የሆኑ ደግሞ ሰባት ሰዎችም እንደቆሰሉ ተናግረዋል። አንድ ማንነታቸውን መግለጥ ያልፈለጉና ለሚዲያ ቃል መስጠት ያልተፈቀደላቸው ግለሰብ ለቪኦኤ በተናገሩት ቃል የጁባላንድ አስተዳደር ዋና ከተማ በሆነችው የደረሰው ፍንዳታ ለሁለት የፖሊስ መኮንኖች ሞት ምክንያት እንደሆነ ነው የገለጡት። የጥቃቱ ኢላማ የሆኑት የፖሊስ መኮንኖች የሶማሊያ ብሔራዊ ሙዚቃ ባንድ አባላት እንደነበሩና በነገው ቀን አካባቢውን ለመጎብኘት ኪስማዮ የሚገቡትን የሶማሊያ ፕሬዚዳንት ሙሐመድ አብዱላሂ መሐመድን ለመቀበል በልምምድ ላይ እንደነበሩ ታማኝ ምንጮች የተባሉ ለቪኦኤ ገልጠዋል። በሌላ የሶማሊያ ዜና ፕሬዚዳንቷ ሙሀመድ አብዱላሂ ሙሀመድ ሙስናን፣ ጉቦኝነትን ለማጥፋት እናም ሲቪሉን ሕዝብ ከመበዝበዝ ለማዳን በአገሪቱ ፍርድ ቤት ተቋማት ላይ ሊዘምቱ መሆናቸው ተነገረ። በቅጽል ስማቸው ፎርማጆ በመባልም የሚታወቁት ፕሬዚዳንት ሙሀመድ አብዱላሂ ሲቪሎች ላይ የጅምላ ግድያ የሚፈጽሙ የፖሊስ ባለስልጣናትንም አልምራቸውም ነው ያሉት። በንብረት ክርክር ጉዳይ ላይ ብይን ለመስጠት እጅ መንሻ የሚቀበሉ ዳኞችም እየተመነጠሩ ዋጋቸውን ያገኛሉ ሲሉ ዝተዋል። ፕሬዚዳንቱ ስልጣን ከያዙ አንድ መቶኛ ቀናቸው ላይ የሚገኙት ፎርማጆ ይህን የተናገሩት በሞቃዲሾ እግር ኳስ ስቴዲየም ለተሰበሰበ ህዝብ ባሰሙት ንግግር መሆኑም ተመልክቷል። በአጭር ጊዜ የፍርድ ስርዓቱ ይስተካከላል በማለት ቃል የገቡት ፕሬዚዳንቱ ትምምን የደህንነት ዋስትና እጅ ለእጅ ተያይዘው የሚሄዱ በመሆናቸው በቀጣይ ሶስት ወራት ውስጥ በፍርድ ስርዓቱ ላይ የምናሳየው ተአምራዊ ለውጥ ለማየት ያብቃችሁ ነው ያሉት። ጉቦ የሚበላ ዳኛ ወህኒ ይወረወራል ብለዋል። ፎርማቸው በመጨረሻም ባለፈው ሳምንት ካቦል ውስጥ የደረሰውና በትንሹ ዘጠና ሰዎች ገድሎ ከ450 በላይ ያቆሰለው የቦምብ ጥቃት በየጊዜው ከሚካሄዱ ጸረ መንግስት ተቃውሞዎች ጋር ወደፊት በዚያች ጦርነት ባጠቃት ሀገር ውስጥ ሰላም ለማምጣት የተያዘውን ጥረት አሉታዊ ገጽታ እንዳሰጠው ተነገረ። የቦምብ ጥቃቱ የተካሄደው የአፍጋኒስታን መንግስት አህጉራዊና ዓለም አቀፍ መሪዎችን ለነገ ማክሰኞ ካቡል ውስጥ ላዘጋጀው የሰላም ጉባኤ ጥሪ እያደረገ ባለበት ወቅት ነው። ያለፈው ረቡ የቦምብ ጥቃት የደረሰውም በዚያው በካቡል የውጭ ሀገር ኤምባሲዎች በሚገኙበት አካባቢ እንደሆነ ታውቋል። የአፍጋኒስታን መንግስት ከታሊባን ጋር ለሚያደርገው የሰላም ድርድር የውጭ ኃይሎች እንዲሳተፉ ጥረት ሲያደርግ የነበረ ቢሆንም በየጊዜው የሚነሱ ውዝግቦች ግን እስካሁን ያለ ውጤት እንዳቆዩት ይታወቃል። ዜናው አበቃ። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። ከዛሬ ሰኞ ግንቦት 28 2009 ዓ ም የምሽት ዝግጅታችን ጋር አስተናጋጆቻችሁ አሉላ ከበደና አዲሱ አበበነን በሰዓቱ የዓለም ዜና የጀምረው ፕሮግራማችን የተለያዩ ለትንታኔ የተመረጡ የዜና ዘገባዎች እንዲሁም ደግሞ በመደበኛ ሁለተኛ አጋማሽ ቅንብሮች ጋር እስከ አራት ሰዓት ይቆያል። በስርጭቱ የጊዜ ሰሌዳ መሰረት ወደ ቀዳሚው የዕለቱ አብይ ዘገባ ከማለፋችን በፊት ቆየት ብለው ከሚቀርቡት በርከት ያሉ ዝግጅቶች አንዱን እናስተዋውቅ። ቅዱስ ሮሞዳን እና የምዕመናን ጤና ይላል የዛሬው ጤና ሰው ሲጾም ውሃ ያንሰዋል አይጠጣም፣ ቀኑ ሙሉ እና ትልቁ ችግር እሱ ነው። ሌላው ችግር ደግሞ መድኃኒት የሚወስዱ ሰዎች መድኃኒታቸውን በሰዓቱ ካልወሰዱ፣ በተለይ ዳያቢቲስ ያሉት ሰዎች በጣም መጠንቀቅ አለባቸው። ዶክተር ኢማን አብዱራህማን በዋሽንግተን ዲሲ የህፃናት ሆስፒታል የድንገተኛ ክፍል ሐኪም ናቸው። በጤና ክፍለ ጊዜ በሁለተኛው አጋማሽ ይመለሳሉ። አሁን የዕለቱን አብይ ርዕስ የኢንተርኔት አገልግሎት የተዘጋው የተፈታኝ ተማሪዎችን ጥቅም ለመጠበቅ ነው ሲል የመንግሥት ኮሚኒኬሽንስ ጉዳዮች ጽህፈት ቤት አስታውቋል። እርምጃውን በትክክል የሚያስብ ዜጋና ተጠያቂነት ያለው መንግሥት የሚያደርገው ነው ብለዋል። የጽህፈት ቤቱ ኃላፊ ሚኒስትር ዶክተር ነገሪ ሌንጮ ዛሬ አዲስ አበባ ላይ ለውጭ መገናኛ ብዙሀን ጋዜጠኞች መግለጫ ሲሰጡ በአገሪቱ አንዳንድ አካባቢዎች የተከሰተውን ድርቅ መንግስት ሊቋቋመው እንደሚችልም ዶክተር ነገሪ ከዚሁ ጋር አክለው ተናግረዋል። ሳዑዲ አረቢያ የሚገኙ ኢትዮጵያውያን ፍልሰተኛ ሰራተኞች እየተመለሱ እንደሆኑም ገልጠዋል። መደስካቸኋማ በጋዜጣዊ መግለጫው ላይ ተገኝቶ ነበር። ይህን ልኳል። የመንግስት ኮሚኒኬሽን ጉዳይ ጽህፈት ቤት ሚኒስትር ዶክተር ነገሪ ሌንጆ ዛሬ አመሻሹ ላይ ሌሎች ጋዜጠኞች የተሰጡ ጋዜጣዊ መግለጫ ከሰለሱት ጉዳዮች አንዱ ካለፈው ሳምንት ማክሰኞ ጀምሮ ስለተቋረጠው የኢንተርኔት አገልግሎት ነው። ሚኒስትሩ እንዳሉት የኢንተርኔት አገልግሎቱ ሙሉ ለሙሉ እንዲዘጋ የተደረገው ለሁለት ወይም ለሶስት ቀናት ብቻ ነው። ይህም ያተኮረው በማህበራዊ መገናኛ ብዙሀን ላይ ብቻ እንደነበረም ያስረዳሉ። ዛሬ የኢንተርኔት አገልግሎት በከፊል እንዳለ የተናግዱት ሚኒስትሩ እርምጃ የተወሰደው ለአንድ ዋና ዓላማ ብቻ ነው ይላሉ። በት ቱዴ የሚናስ ጌት ሶሻል ሚዲያ ኦን ዮር ሞባይል ሞባይል ዴታ ለት ዛሬ በእጅ ስልካችሁ ማኅበራዊ ሚዲያን ላታገኙ ትችላላችሁ። ምክንያቱም የሞባይል ዳታ ተቆልፎበታል ወይም ተዘግቷል። በቢሮችሁ ግን የኢንተርኔት አገልግሎት ማግኘት ትችላላችሁ። እኔ ግን ከራሴ ቢሮ ኢንተርኔት እጠቀም ነበር፣ ሌሎችም ሲገለገሉ ነበር። ይህ ምንም የሚያጠያይቅ አይደለም። ምናልባት ለሦስት ቀናት የአሥረኛ ክፍል ፈተና ሲሰጥ በነበረባቸው ቀናት ሊሆን ይችላል። የሚፈጠረውን ችግር እንገነዘባለን። ይህን ያደረግ ነው ግን ፈልገን አይደለም። የተማሪዎቻችንን ጥቅም መጠበቅ አለብን። ይህንን ደግሞ በትክክል የሚያስብ ዜጋና ተጠያቂነቱን የሚያከብር መንግስት የሚሰራው ነው። ዶክተር ነገሪ ሌንጮ በመግለጫቸው ሌላው ያተከሩበት ጉዳይ በሀገሪቱ ምስራቃዊና ደቡብ ምስራቃዊ አካባቢዎችን ባጠቃው ድርቅ ላይ ነበረ። የድርቁ ሁኔታ አሁንም እንደተለወጠ የተናገሩት ዶክተር ነገሪ አካባቢዎቹ ዝናብ እያገኙ መሆናቸውን እና በአንዳንድ ስፍራዎችም ጎርፍ ችግር እንደፈጠረ ገልጸዋል። የተጠበቀውን ያህል ድጋፍ ከውጭ አልተገኝም ያሉት ሚኒስትር፣ ይሁንና ድጋፋቸውን እንደሰጡን የዓለም አቀፍ ማህበረሰብ አባላት ምስጋናችንን ግን ገልጽ እንወዳለን ብለዋል። ቀውሱን ለመቋቋም ግን መንግስት በቂ ዝግጅት አድርገዋል ይላሉ። መንግስት ቀውሱ ሊያስከትል የሚችለውን ጉዳት ገምግሞ አስፈላጊውን ዝግጅት አድርጓል። ስለሆነም ወደፊትም ቢሆን አስፈላጊ ሆኖ ከተገኘ ከዚህ ቀደም እንዳደረገው ሁሉ ተጨማሪ ገንዘብም ሊመድብ ይችላል። ምግብን በተመለከተ በቂ ማከማቻ አለን። ሌሎች የዓለም አቀፍ ማኅበረሰብ አባላት የሚሰጡትን ድጋፍ አሁንም እናበረታታለን፣ እናመሰግናለንም። መንግሥት ከፍተኛ ትኩረት ሰጥቶ በአሁኑ ወቅት ከሚያከናውናቸው ጉዳዮች መካከል በሳዑዲ አረቢያ ሕጋዊ ፈቃድ ሳያገኙ የሚኖሩ ኢትዮጵያውያንን ወደ ሀገራቸው ለመመለስ የሚደረገውን ጥረት ነው። በአሁኑ ጊዜ በየቀኑ አንድ ሺህ ኢትዮጵያውያን ወደ ሀገራቸው ለመመለስ እየተመዘገቡ መሆናቸውን አስታውሰው ሀምሳ ሺህ ኢትዮጵያውያን የጉዞ ሰነዳቸውን ይዘዋል ብለዋል። ከእነዚህ መካከልም ወደ ሀገራቸው የተመለሱ አሉ። ዶክተር ነበር ገኝቾ ይፋ እንዳደረጉት ሰቨንቲ ፎር ፖይንት ፎር ፐርሰንት ኦፍ ዲስ ዊምን ኤንድ ችልድረን አማንግ ከእነዚህ መካከል ወደ ሰባ አራት ነጥብ አራት ከመቶ የሚሆኑት ሴቶችና ሕፃናት ናቸው። ከመካከላቸው ደግሞ ከሀያ ሺህ በላይ የሚሆኑ ኢትዮጵያውያን ከሳውዲ አረቢያ ወደ አገራቸው በደህና ተመልሰዋል። መንግሥት እነዚህ ፍልሰተኛ ሠራተኞች በደህና እንዲመለሱ ለመርዳት ብዙ እየሠራ ቆይቷል። ሚኒስትሩ ከጋዜጠኞች ለቀረቡ ሌሎች ጥያቄዎችም ምላሽ ሰጥተዋል። መለስካቸው አማሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ ወደ መጽሔቱ የትንታኔ ክፍለ ጊዜ እናልፋለን። አድማጮች፣ የአፍሪቃ መሪዎች ከዓለም አቀፍ ክስ ነጻ መሆን አለባቸው? ይህ ጥያቄ ለአመታት በተቃውሞ ደረጃ ከአፍሪቃ ለዓለም አቀፍ ፍርድ ቤት ሲቀርብ የነበረ ነው። ዛሬም አህጉሪቱ ውስጥ የክርክር ርዕስ እንደሆነ ነው የሚነገረው። ከአፍሪካ ዙሪያ የተሰባሰቡ የሰብአዊ መብት አስከባሪ ቡድኖች ታዲያ በጉዳዩ ላይ እየተወያዩ ካሉባት ከዳካር ሶፊያ ለአሜሪካ ድምፅ የላከችውን ዘገባ አዲሱ አበበ ይዞ ቀርበዋል። ከዓለም አቀፍ ፍርድ ቤት በመሪዎች ላይ የሚቀርቡ ክሶችን በተመለከተ የሰብአዊ መብት ተከራካሪዎች ሁለት ዋና ዋና ነጥቦችን ያነሳሉ። ሁለቱም በወቅቱ ስልጣን ላይ የሚገኙ መሪዎችን ስለ መክሰስ የሚያወሱ ናቸው። የዓለም አቀፉን ፍርድ ቤት ጥያቄ ላለመቀበል የአፍሪቃ ህብረት ይሰጥ የነበረውን የተቃውሞ ታሪክ መለስ ብለን ብንመለከት በኦማር አልበሽር ላይ ቀጥሎም ወደ ኬንያ ባለስልጣናት የእስር ማዝዣ ይወስደናል። ነጻነት በላይ ይባላሉ። በዓለም አቀፍ የሰብአዊ መብት ተከራካሪ ድርጅት አምነስቲ ኢንተርናሽናል ውስጥ የአፍሪቃ የምርምርና አድቮካሲ ዲሬክተር ናቸው። የመንግስት መሪዎች በመሆናቸው ብቻ በተለይ በሰብአዊ ፍጡራን ላይ ወንጀል ሲፈጽሙ ከክስ ነጻ ማድረጉ ምንም አይነት ህጋዊም ሆነ ጤነኛ ምክንያት አለ ብለን አናምንም። ኬንያ ውስጥ እንደ አውሮፓ አቆጣጠር በ2007ና 2008 ከነበረው ምርጫ በኋላ ከተነሳው ዐመፅ ጋር በተያያዘ በፕሬዚዳንቱ እሁሩ ኬንያታና በምክትላቸው ዊልያም ሩቶ ላይ የቀረቡትን ክሶች በተመለከተ በ2014 ዓ ምና በ2016 ዓ ም ላይ መረጃ በማጣት ውድቅ ሆነዋል። ኬንያታ በዚህ ዓመት ለድጋሚ ምርጫ ይወዳደራሉ። የሱዳኑም ፕሬዚዳንት ዛሬ ድረስ ሥልጣን ላይ ናቸው። በፕሬዚደንት ባሽር ላይ የእስር ዋራንት ከተቆረጠባቸው እንደ አውሮፓ አቆጣጠር ከ2009 ዓ ም ጀምሮ ቢያንስ 18 አገሮችን የጎበኙ ሲሆን 11ዱ አፍሪቃ ውስጥ ናቸው። የቀረበባቸው ክስ ደግሞ ዳርፉር ውስጥ ካለው ውዝግብ ጋር ተያይዞ በሰብአዊ ፍጡራን ላይ ወንጀል በመፈጸም በጦር ወንጀልና በጅምላ ፍጅት ነው። አንዳንዶች ከሚያቀርቧቸው መከራከሪያ ሐሳቦች ቀዳሚው ሥልጣን ላይ ያሉ መሪዎችን መክሰስ አለመረጋጋትን ይፈጥራል የሚል ነው። አንድ ሞግዚታማ ደቡብ አፍሪቃ ውስጥ የሚገኘው ብላክ ፈርስት ላንድ ፈርስት መሬት በቅድሚያ ለጥቁሮች እንደማለት ነው በቁም ትርጉሙ የተሰኘው ተሟጋች ወይም አድቮካሲ ቡድን መሪ ናቸው። ለእድገትና ለአገር መረጋጋት ከሆነ ከእኛው ጋር ያሉትንም ይቅር ልንል እንችላለን። ማንንም ቢሆን ማጥቃት አለብን የሚለውን የአውሮፓ ዜግነት አንከተለም። ወደ ሕግ አሳልፈው ከመስጠት ወይም እገቡበት እየገቡ ከማሳደድ ይልቅ በውይይት ወደ ርቅ ማምጣትም የተሻለ መንገድ ነው። ባለፈው ዓመት ከዓለም አቀፉ ፍርድ ቤት ወጥተናል ካሉ ሦስት የአፍሪካ አገሮች አንዷ ደቡብ አፍሪቃ ነች። ይህን አቋም ከሚደግፉ ተቺዎች መካከል ፍርድ ቤቱ አፍሪቃን ያለ አግባብ ጥምድ አድርጎ ይዟታል የሚሉ አሉ። ፍርድ ቤቱ ሥራውን እንደ አውሮፓ አቆጣጠር በ2002 ከጀመረ አንስቶ የከሰሳቸው 39 ሰዎች በሙሉ አፍሪቃውያን ናቸው እና በዚህ ፍርድ ቤት ላይ ቅዋሜ እያየለ በመምጣቱ አፍሪቃ ለአይሲሲ ማለት ለዓለም አቀፉ ፍርድ ቤት አማራጭ የሚሆን መስርቷል። እናም ለጊዜው የቀረበው አማራጭ የአፍሪቃ የፍትሕና የሰብአዊ መብቶች ጥበቃ ፍርድ ቤት የሚል ነው። እንደ አውሮፓ ቆጣጠር በ2014 ዓ ም የአፍሪቃ ኅብረት መሪዎች ዓለም አቀፍ የወንጀል ሕግን እንዲያካትት የማላቦ ፕሮቶኮል የሚል አንድ የፍትህ አካል አጽድቀዋል። ይህ አዲስ የጸደቀ አካል ሥልጣን ላይ ለሚገኙ መሪዎች ኢሚኒቲ ይሰጣል፣ ማለትም እንዳይከሰሱ ይከላከላል። በዚህ ምክንያት የሰብአዊ መብቶች ተሟጋች ቡድኖች የአፍሪቃ መሪዎች ይህን አንቀጽ እንዳያጸድቁ አሳስበዋል። ስቴላ ድርናጉ ኬንያ ውስጥ የሚገኘው ዓለም አቀፍ የፍትህ ኮሚሽን ፕሮግራም ዲሬክተር ናቸው። ይህ ማለት በአፍሪካ ፍርድ ቤት በዚህ ከክስ ነጻ በሚያደርገው ሁኔታ ትክክለኛውን ፍርድ ማግኘት አይቻልም ማለት ነው። በዚህ መሪ ላይ ክስ ለመመስረት ቢፈለግ እንኳን ግለሰቡ ከሥልጣን እስኪወርድ መጠበቅ ግድ ሊሆን ነው ለዚምባብዌው የፖለቲካ ሰው ማለትም ለንቃቅቡቶ ማብሂናን ደግሞ ይህ ሁኔታ መሪዎች ሥልጣን ላይ ዕድሜ ልክ እንዲቆዩ የሚያደርግ ነው። ፍሬን ስል አንድ ፕሬዝዳንት ከፍተኛ ወንጀል ቢፈጽም ስልጣን ለመልቀቅ ፍላጎት አይኖረውም። ይልቁንም ደጋፊዎቹን በማሰባሰብ ተወዳጅነቱን እንዲያወሩና ሌሎችን እንዲያሳምኑ፣ በዚህም ሁኔታ ለዕድሜ ልክ ስልጣን ላይ የመቆየት ነገር ይፈጠራል ማለት ነው። እስካሁን ቀደም ሲል የተጠቀሰውን የማሎቦ ፕሮቶኮል ዘጠኝ የአፍሪካ አገሮች ተስማምተው ፈርመውበታል። ይሁንና የየትኛውም አገር ፓርላማ ገና አላጸደቀውም። የማሎቦ ፕሮቶኮል ሕግ ሆኖ ስራ ላይ ይውል ዘንድ አስራ አምስት የአፍሪካ ሕብረት አባል አገሮች ሊፈርሙበትና ሊስማሙበት ግድ ነው። ብሪታንያ ውስጥ በጥቂት ወራት ውስጥ ሲደርስ ሦስተኛ ጊዜ የሆነውንና ባለፈው ቅዳሜ ከለንደኑ ድልድይ አቅራቢያ የደረሰውን የአሸባሪዎች ጥቃት ተከትሎ የአገሪቱ ሕጋዊ ስርዓት ይቀየር የሚሉ ጥሪዎች እያየሉ መጥተዋል። ይህ ታዲያ ሰፊ በሆነው የለንደን የሙስሊም ማህበረሰብ ዘንድ የሲቪል መብቶቻችን ሊገደቡብን ያለመቻቻልም ሊፈጠር ነው የሚል ስጋት አሳድረዋል። የአሜሪካ ድምፁ የአውሮፓ ዘጋቢ ሉዊ ራሚሬስ ከለንደን ያስተላለፈውን የዚህን ዘገባ ዝርዝር ቆንጅታየ ይዛ ለንደን ከቅዳሜው ጥቃት ጠንከር ብላ ልታግግም እየሞከረች ነው። ወደፊት የምታመራበትንም አካሄድ አሻግራ መመልከት ጀምራለች። የሀገሪቱ መሪዎች በበኩላቸው በጥቂት ጊዜ ውስጥ እንደዚህ የሽብር ጥቃት ሲደጋግመን ነገሮች እንዳሉ ሊቀጥሉ አይችሉም በማለት በግልጽ እየተናገሩ ነው። ጠቅላይ ሚኒስትር ቴሬሳ ሜይ There is, to be frank, far too much tolerance of extremism in our country. እውነቱን ለመናገር ሀገራችን ውስጥ ጽንፈኝነትን በተመለከተ ያለው ትዕግስት በጣም ከመጠን ያለፈ ነው። ስለዚህ በጣም ጠንከር ባለ መንገድ ከኅብረተሰቡ ውስጥ እየለየን በደንብ መንጥረን ማስወገድ ይኖርብናል። ይህ ደግሞ አስቸጋሪና ብዙውን ጊዜም የሚያሳፍር ውይይት ማድረግን ይጠይቃል። ነገር ግን በጽንፈኝነት ላይ ሀገራችን በአንድነት መነሳት ይኖርባታል። ኑሯችንንም በተለያየ ማህበረሰብ ለየብቻችን ታጥረን ሳይሆን በእውነተኛ ዩናይትድ ኪንግደምነት መኖር መቻል አለብን። ይሁን እንጂ ሀገሪቱ ከእለት ወደ ዕለት ከውስጥ በሚነሳ አካላዊ ጥቃት ስጋት ላይ ባለችበት በዚህ ወቅት ጠቅላይ ሚኒስትሯ ያሉትን ሲናገሩት እንጂ በተግባር ቀላል ላይሆን ይችላል። በሙስሊሞችና ሙስሊም ባልሆነው የተቀረው ህብረተሰብ እንዲሁም በራሳቸው በሙስሊሞቹ መካከል ክፍፍሉ እየተባባሰ ነው የሚል ስጋት አለ። ኢማም ዚህ ሐሳን ሞሐመድ፣ እኔ የለንደን ነዋሪ ነኝ፣ ያደግኩትም ለንደን ነው። ትላንት የተፈጠረው ነገር በጣም ያሳዝናል። በጣም ነክቶኛል። ደግሞም ጥቃቱ ባገኛቸው ሰዎች ላይ ብቻ የተፈጸመ ሳይሆን በኔም ላይ ነው የተፈጸመው። ሊለያዩን እየሞከሩ ነው። ሌላም አሳሳቢ የሆነ ነገር አለ። ብሪታንያ ጠንከር ያለ የኢንተርኔት ስለላ ለማካሄድ ሰዎችን በቁጥጥር ስር ማዋልን የሚመለከቱትን ህግጋቷንም ለመቀየር ከሽብርተኝነት ጋር በተያያዙ ወንጀሎች ለተበየነባቸው ተከሳሾች የሚሰጠው ቅጣት ጠንከር እንዲል ለማድረግ እያሰበች ነች። አንዳንዶች ደግሞ ሰፋ ባለ መልኩ ነው የሚመለከቱት። ይህንን ለማህበረሰብ ጥቅም ተሟጋች የሆኑት ፋራህ ይጋል ምን ሊመጣ ነው በሚል የሚከተለው ምላሽ የሚያስፈራቸው ሰዎች አሉ። እኔን እንደሚገባኝ ግን ፈጽሞ እንደዛ አይደለም። እንደ ኅብረተሰብ ወዴት እየሄድን ነው የሚለውን ራሳችንን እንድንጠይቅ ይመስለኛል። ሙስሊሞች በብዛት በሚኖሩበትና ከአጥቂዎቹ መካከልም አንዳንዶቹ ይኖሩበት በነበረው በምስራቃዊው የለንደን አካባቢ ውጥረቷ ይሏል። መግለጫዎች ሲሰጡም በጥንቃቄ ነው። ምስራቅ ለንደን ባለ መስጊድ አንዱ ምዕመን ድርጊቱን አንድ ሰው ይፈጽማል፣ ጠቅላላ ማኅበረሰቡ ጥፋተኛ ይደረጋል። እንዲህ ዐይነት አረመኔነት የሚፈልግ አንድም ማኅበረሰብ የለም። እኛ እናወግዘዋለን፣ አብረን ልናወግዘውም ይገባል። የቅዳሜው ጥቃት ከደረሰበት ከቦሮ ማርኬትና ከለንደን ድልድይ አቅራቢያ ነዋሪዎች አሸባሪዎች እንደሚፈልጉን አንሆንላቸውም ብለው ወስነዋል። ዱጋልድ ብላክ የለንደን ብሪጅ ቀበሌ ነዋሪ ናቸው። እኛ ኑሯችንን መኖር መቀጠል አለብን። እኛ ብሪታንያውያን ከዚህ የባሰም አሳልፈናል። አሁንም በርትተን እንደ ማህበረሰብ፣ እንደ ሀገር በአንድነት ወደፊት እንገፋለን። ብሪታንያ ውስጥ መሳሪያ የታጠቁ ፖሊሶችን በየቦታው ማየት የተለመደ ነገር አልነበረም። አሁን ታዲያ በቦሮ ማርኬት ቀበሌ ወዲያ ወዲህ ሲሉ መታየታቸው፣ በሶስት ወር ጊዜ ውስጥ ሶስት ጊዜ ጥቃት መድረሱ ያቺን ሀገር እንደፊቱ ላትሆን ሳይቀይራት እንዳልቀረ የሚያስታውስ ነው። አድማጮች የምትከታተሉት በ1922 እና 25 ሜትር ባንዶች ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። በኢትዮጵያ ሰዓት አቆጣጠር ከምሽቱ ሶስት የጀመረው ፕሮግራማችን እስከ ምሽቱ አራት ሰዓት ይቀጥላል። አሁን የዓለም ወሬ፣ በኋላ እናሰማለን። ከእናንተ ከአድማጮች የደረሰ አስተያየት አለ፣ እሱን ይቀድማል። የኢትዮጵያ መንግስት ህጻናቶች ወደ ጉዲፈቻ እንዳይሄዱ በማድረጉ ደስ ብሎኛል። ሁለተኛ ነገር ቀደም ሲል የአህያ ስጋ እንዲሸጥ የተደረገ የአህያ ቄራ እንዲከፈት የተደረገውን በመሰረዙ ደስ ብሎኛል። አመሰግናለሁ። ለኢትዮጵያ ሰላም የሆነ እግዚአብሔር እጆቹን በኢትዮጵያ ላይ ይዘርጋ፣ አሜን። አናስብሎኝ ዎች እንደምን አላችሁ? ልጅ ቴዎድሮስ ካሳሁን እና በእርግጥ አባቱ ስም ሲያወጡ የእሳቸው ስም ካሳ ቴዎድሮስ ከመንገሳቸው በፊት ካሳ ነበር ስማቸው። በኋላ ደግሞ ቴዎድሮስ ተባሉ። አዜ ቴዎድሮስ እና ደግሞ ልጅ ቴዎድሮስ ካሳሁን እና ልጅ አሉላ ከበደ ሁለቱም የታወቁ ጀግኖች ስም የያዙ ሰዎች ናቸው። ሁለቱም ጠለቅ ያለ ጉዳይን የማንሳት የማገላበጥ፣ የመመርመር የቃላት ጨዋታ ጭምር የሚችሉ ናቸው። በተለይ ደግሞ ሊቴዎድሮስ እውነት የሚናገራቸው ሀሳቦች ሁሉ በመንፈስ ኃይል ይመስላል የሆነ መንፈስ በሱ ውስጥ ያደረና የሚሰርጽ መልዕክት የሚያስተላለፍ ነው ሆኖ ያገኘው። አሉላም ጥሩ ነው የሚጠይቀው ትንሽ ዘና ፈታ የሚሉት በዘመኑ ቋንቋ ፈታ ይሉባሉ ኒያረዳ አይነት ባህሪ ሁለቱ ያው አይታይ ሁሉም ወደ ቁም ነገር ነው። በእውነት ጽዮን፣ ያቺ ጽዮን፣ እውነት ጽዮን የማባበል የማግባባት የማጓጓት የመቆስቆስ ባህሪዋ የእሷ ጎላ ይላል። እና ቁም ነገሩ እንደ ቁም ነገር እንደተናደርኩት እየእንደተናገርኩት ትልቅ ትልቁም ነገር ነው ግን የሙዚቃ አቀራረቡ ላይ ደግሞ ትንሽ ጤና ይስጥልኝ ዜዎች ስሜ ካተሪን እባላለሁ። ከቶሮንቶ ነው፣ ከካናዳ ኦንታሪዮ። አሉላ ቴዲን በመጠየቅ በጣም በጣም አኩርተኸኛል። እና ግን የሆነ መጠየቅ ያለብህን ነገር አልጠየቅከውም። እስር ቤት በነበረበት ጊዜ የደረሰበትን ስቃይ ምን እንዳሳለፈ ወይስ መጠየቅ አይቻልም ነበር? ሁልጊዜ በምታቀርበው ነገር ደስ ይለኛል። የሆነ ብቻ ኢትዮጵያዊነት ይሰማኛል፣ አንተ በቃ በምታደርገው ነገር የቴዲ ግን በቃ የሚሰማኝን ስላልጠየቅከው የሆነ በውስጤ ቅር ብሎኛል። እሺ ፕሊስ መልስልኝ፣ ጥያቄን እንዳትንቅብኝ። አስተያየቶቻችሁን ያደረሳችሁን አድማጮች በሙሉ እናመሰግናለን። ጥያቄ የጠየቁትን አዲሱ እዛው ራዲዮ መጽሔት ላይ ልመልስላቸዋለን አይደል? የካናዳው አድማጫችን እኔም ጥያቄ አለኝ። እሺ ያንተንም ጨምሬ መልሳለሁ። ለሁሉም ግን ሁላችሁንም ከልብ እናመሰግናለን። እግዚአብሔር ይስጥልን። አዲሱ ሰዓቱ የምንድን ነው? አሁን የአርእስተ ዜና የለም። ምን ይናገራል? ይሄ ሰዓቱ የጸጋዬ እሸቱ ነው። ሙዚቃ ለማጫወት የተዘጋጀ ይመስላል። እናመሰግናለን። አድማጮችም ዘና ማለትን አይጠሉም። ልክ ነው። ጸጋዬ ያለ እሸቱ ይለናል። gonni nay mach mache mi alo dai rite na mi gonni mach gonni Yes.

ወዳጄን ባስቀመጥኩት ሳጣ ትካዜ ሲገጥም ይህ ዋሽንግተን ዲሲ የሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። ሁለተኛውን የፕሮግራም አጋማሽ ጀምረናል። ቀዳሚው ቅንብር ሳምንታዊው ስፖርት። በሰሎሞን ክፍሌ ነኝ በለንደኑ ዐሥራ ስድስተኛው የዓለም አትሌቲክስ ሻምፒዮና በማራቶን የሚሳተፉ የኢትዮጵያ ሯጮች ተለዩ በእግር ኳስ ቅዱስ ጊዮርጊስ በአፍሪካ ሻምፒየንስ ሊግ የኮንጎ አቻውን እረታ ሪያል ማድሪድ የአውሮፓ ሻምፒየንስን ሊግ ዋንጫ አነሳ የታዋቂው እግር ኳስ ተጫዋች ያሰግድ ተስፋዬ የቀብር ሥነ ሥርዓት ተፈጽሟል እንደምናምሽታችሁልኛል፣ የተከበራችሁ አድማጮች እነዚህን ዜናዎች ይዘናል። አብራችሁን ቆዩ። በለንደኑ ዐሥራ ስድስተኛው የዓለም አትሌቲክስ ሻምፒዮና በማራቶን ብቻ የሚሳተፉ የኢትዮጵያ አትሌቶች ተለይተዋል ይላል የአዲስ አበባው ተባባሪ አዘጋጅ ገዛ ሕንፅዮን መስቀል ከስምንት መቶ እስከ አስር ሺህ ባሉ ርቀቶች የሚወዳደሩትስ ለምን ስማቸው አብሮ ይፋ አልተደረገም መቀጠል ትችላለ ገዛኝ አመሰግናለሁ ሰለሞን ሀገሮች ተሳታፊ አትሌቶቻቸውን እያዘጋጁም ምርጫቸውንም ይፋ እያደረጉ ነው በረጅም ርቀት አለምን የተቆጣጠሩት ጎረቤታሞቹ ኢትዮጵያና ኬንያ የማራቶን ተወዳዳሪዎቻቸውን ሻምፒዮኑ ሊጀመር ሁለት ወራት እየቀረውም ይፋ አድርገዋል በኢትዮጵያ በኩል በወንዶች አትሌት ቀነኒሳ በቀለ አትሌት ታምራት ቶላና አትሌት ጸጋዬ መኮንን በተወዳዳሪነት ሲመረጡ የማነ ጸጋይና ሙሉ የጥላሁን ተጠባባቂ ናቸው። በሴቶች አትሌት ጥሩነሽ ዲባባ አትሌት ብርሃኔ ዲባባና አትሌት ሱሬ ደምሴ በተወዳዳሪነት ሲመረጡ የዛሬ ሁለት ዓመት በአስራ አምስተኛው የቤጂንግ የዓለም አትሌት ሻምፒዮና አሸናፊ የነበረችው አትሌት ማሬ ዲባባ በቀጥታ ተሳታፊ ስለምትሆን ኢትዮጵያ በሴቶች ማራቶን አራት ተወዳዳሪ አትሌቶችን ታሳትፋለች ማለት ነው። አሰለፈች መርጊያና አማኒ ጎበና በተጠባባቂነት ተይዘዋል። በሴቶች ማራቶን የሶስት አትሌቶች የአባት ስም በሞክሸነት መመሳሰል እንጂ የአንድ አባት ልጆች የህትማማቶች አይደሉም። የተመረጡት የማራቶን አትሌቶችም በሆቴል ተሰባስቶ ልምምዳቸውን መቀጠላቸውንና ሌሎች ማለት ነው ከስምንት መቶ ሜትር እስከ አስር ሺህ ሜትር ተወዳዳሪ አትሌቶች በቅርቡ በሆላንድ ሄንግሎ ከተማ የሚኒማ ማሟያ ውድድር አድርገው ምርጫው በውጤቱ መሰረት እንደሚከናወን የኢትዮጵያ አትሌቲክስ ፌዴሬሽን የአትሌቲክስ ስፖርት ማብቃት ሂደት የስራ ኃላፊ አቶ ዱቤ ገልጸዋል። አመሰግናለሁ። ገዛኸኝ አንተው ጋር እንቆይና የእግር ኳስም ዜና ይዛሃል። በተለይ ቅዱስ ጊዮርጊስ በአፍሪካ ሻምፒየንስ ሊግ የኮንጎ አቻውን አንድ ለዜሮ የረታበትን ማለት ነው። እስቲ ዝርዝሩን አካፍለን። ትናንት በአዲስ አበባ ስቴዲየም በቅዱስ ጊዮርጊስና የኮንጎ ዲሞክራቲኩ ኤሲቪታ ተጫውተው በቅዱስ ጊዮርጊስ አንድ ለባዶ አሸናፊነት ተጠናቋል። በተለይ ከረፍት መልስ ቅዱስ ጊዮርጊስ ብልጫውን ባሳየበት ጨዋታ አላዲን ሰኢድ በአምሳ ዘጠነኛው ደቂቃ ግሩም ጉቦ አስቆጥሮ ጊዮርጊስን አንድ ለባዶ እንዲመራ አድርጎታል። ከዚሁ ምድብ የደቡብ አፍሪካው ማሜሎዲ ሰንዳውንስ ከቱኒዚያው ኤስፔራንስ ጋር አርብ ዕለት ተጫውተው ማሜሎዲ ሰንዳውንስ በኤስፔራንስ ሁለት ለአንድ ተሸንፏል። በዚህም ውጤት መሰረት ኤስፔራንስ በሰባት ነጥብ ምድቡን ሲመራ፣ ቅዱስ ጊዮርጊስ በአምስት ነጥብ ሁለተኛ ነው። ጊዮርጊስ ቀጣይ ሶስት ጨዋታዎችን በጥንቃቄ ከተጓዘ በሁለተኝነት ለማለፍና ስምንቱ ውስጥ ለመግባት ተስፋውን አለምልሟል። የሆነ በእኔ በኩል ያለው ሰለሞን፣ አመሰግናለሁ። በድጋሚ አመሰግናለሁ። ወደ አውሮፓ ስንሸጋገር ትልቁ ዜና የስፔኑ ሪያል ማድሪድ በአውሮፓ ሻምፒየንስ ሊግ በፍጻሜው ከኢጣሊያው ጁቬንቱስ ጋር ተጋጥሞ አራት ለአንድ በማሸነፍ ዋንጫ ያነሳበት ነው። ክሪስቲያኖ ሮናልዶ ቡድኑ በጁቬንቱስ ላይ ካስቆጠራቸው አራት ጎሎች ሁለቱን አግብቷል። የጁቬንቱስ ስቃይ ይበልጥ የጨመረው ግን ተቀይሮ የገባው ሁዋን ኳድራዶ በቀይ ካርድ ከተባረረ በኋላ ነበር። የሪያል ማድሪድ በትላንቱ ግጥሚያ ማሸነፍ ደግሞ ለኮከብ ተጫዋቹ ለክሪስቲያኖ ሮናልዶ ብቻ ሳይሆን ለአሰልጣኙ ለዚነዲን ዚዳንም ከፍተኛ ድል ነው። ዚዳን በ2016 ኃላፊነቱን ከተረከበ ወዲህ በተከታታይ ሁለት የአውሮፓን ሻምፒየንስ ሊግና የላሊጋውን ዋንጫ አስገኝቷል። ፖርቱጋላዊው አጥቂ ሮናልዶ በ140 የሻምፒየንስ ሊግ ግጥሚያዎች 105 ጎሎችን በማስቆጠር ሬኮርድ ሰብሯል። ስለ ሮናልዶ ስለ አሰልጣኙና ክለቡ አንጸባራቂ ታሪክ ባጭሩ ልበልና አበቃለሁ። ክሪስቲያኖ ሮናልዶ በ2008 በ2014ና በ2017 ሻምፒየንስ ሊግ የዋንጫ ፍጻሜ ግጥሚያዎች ላይ በሦስቱም ጎል አግብቷል። ለክለቡና ለሀገሩ ስድስት መቶ 00 ጎሎችን በልዩ ልዩ ግጥሚያዎች አስቆጥሯል። በሻምፒየንስ ሊግ ውድድሮች ታሪክ ዋንጫውን ያስቀረ ቲም ሪያል ማድሪድ ብቻ ነው። የመጨረሻዎቹን ስድስት የአውሮፓ ዋንጫዎች ወስዷል። በ1981 ብቻ ነው በሊቨርፑል ተሸንፎ የተቀመው። ዚነዲን ዚዳን ደግሞ የአውሮፓንና የሻምፒየንስ ሊግ ዋንጫዎችን ሁለቱንም ሲያስገኝ የኤሲ ሚላኑ አሪጎ ሳቺ በ1989 ና በ1990 አከታትሎ ዋንጫዎቹን ካስገኘ ወዲህ የመጀመሪያው አሰልጣኝ ነው። ባጭሩ ይኸው ነው። በመጨረሻም አድማጮች፣ ዜና ረፍት፣ የቀድሞ የቅዱስ ጊዮርጊስ የመድህንና የቡና ክለቦች እንደዚሁም የኢትዮጵያ ብሔራዊ ቲም ታዋቂ ተጫዋች አሰግድ ተስፋዬ የቀብር ሥነ ሥርዓት በሳሊተ ምህረት ተፈጽሟል። አሰግድ ከዚህ ዓለም በሞት የተለየው በድንገት ነው። እስክንድር ፍሬው ተከታዩን ዘገባ ልኮልናል። የእግር ኳስ ፍቅርና ተሰጥዖ ከድሬዳዋ አዲስ አበባ ያመጣው በተለያዩ ማሊያዎችም እውቅናን ያጎናጸፈው የዘርፉ ተወዳጅ ሰው ስንብቱም ከዚህ ስፖርት ጋር የተያያዘ ሆኗል። በተለምዶ ቀበሌ 23 በሚባለው ቦታ ልምምድ እንደሰራ ወደ ቤቱ አልተመለሰም። ከልምምድ በኋላ ሻወር በመውሰድ ላይ እንዳለ ራሱን ሳተ፣ ወደቀ በዚያውም አሸለበ። የሞቱ ምክንያት ምን እንደሆነ የሆስፒታል መረጃ እየተጠበቀ ነው። በቤተሰቦቹ፣ በወዳጅ ዘመዶቹና በኢትዮጵያውያን እግር ኳስ አፍቃሪዎች ዘንድ ግን የአሰግር ድንገተኛ ስንብት ድንጋጤም ሐዘንም ፈጥሯል። ዛሬ በሳሊተ ምሕረት ቤተ ክርስቲያን በተፈጸመው የቀብር ሥነ ሥርዓት ላይም ይኸው ተንጸባርቋል። በዚያው ልክም እርሱ ለኢትዮጵያ እግር ኳስ ያበረከተው አስተዋጽኦ የትወ አሻራ ተወስቷል በተለይ ለኢትዮጵያ ቡና በተጫወተበት ወቅት ከተለያዩ የአፍሪካ ክለቦች ጋር በተደረጉ ጨዋታዎች ያሳየው ብቃት ከሀገር አልፎ በእነዚህ ተቀናቃይ ክለቦች ዘንድም እንደማይረሳ በቅርብ የነበሩ ይናገራሉ። ከስቴዲየም መልበሻ ቤት እስከ መኖሪያ ቤት፣ እስከ ማህበራዊ ግንኙነት ትህትናና ጨዋታ አዋቂነቱ ቀድመው የሚጠቀሱ የአሰግድ መገለጫዎች ናቸው። የሚስቅ የሚቀልድና ማንጎራጎር የሚያስደስተው መሆኑን በቅርብ የሚያውቁት ይመሰክራሉ። በአንድ ወቅት መኪና ውስጥ ቁጭ ብሎ ከጓደኛው ፋሲል ገሰሰ ጋር ባንጎራጎረው ቆየት ያለ የጥላሁን ዘፈን ስንብት ላርግ የሰዎቹም አይን ቢያስፈራሽ ደፍሮ መምጣቱም ቢያቅትሽ እኔ በላይ በኩል ልቅደምና አንቺም መታች በኩል እለፊና ድልድዩን አቋርጪና ወደ ግራ ታጠፊና ብዙ ባሻገር ካለው ዛፍ ስር እንዳገኘሽ እሑድ። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ። አመሰግናለሁ እስክንድር። ለዛሬ ያለን ጊዜ ይኸው ነው። በዚሁ እናበቃለን። ሳምንት እንገናኝ። እስከዚያው ሰላም፣ ደህና ቆዩን ሰለሞን ክፍሌንና እስክንድርን እስክንድር ፍሬውን ለጊዜያቸው ለዘገባችሁ እናመሰግናለን። አድማጮች ተጫዋቹንም ቤተሰብነት ሲማር ዜሪ ያጥናችሁ እንላለን። በጣም ጎበዝ ተጫዋች እንደነበር ሰምተናል። ጎበዝ ተጫዋች ነበረ። የእስክንድር ዘገባም ጥሩ ነበር። አድማጮችም ለተለይ አሰውክ ይመስላል። አድማጮች የምትከታተሉት በ1922 እና 25 ሜትር ባንዶች ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ስቱዲዮ 14 በአማርኛ ቋንቋ የሚተላለፉን ስርጭት ነው። አሁን አፍሪቃና ርዕሶች ነው። ተከታዩ አዘጋጅና አቅራቢ አዳነች ፍሳሀየ የኡጋንዳ የሰብአዊ መብት ኮሚሽን በያዝነው ሳምንት ዓመታዊ ዘገባውን አውጥቷል። ኮሚሽኑ እንደሚለው በዘገባው ላይ የተነሱት ችግሮች በየዓመቱ ሲጠቀሱ የኖሩ ሆነው ሳለ ባለሥልጣናት ብዙም ለውጥ ለማድረግ ሲሞክሩ አልታዩም። የአሜሪካ ድምፅ ራዲዮ ዘጋቢ ሃሊማ አቱማኒ ከካምፓላ የላከችውን ዘገባ አዳነች ለአፍሪቃ ነክ ርዕሶች ፕሮግራሟ እንዲህ አቀናብረዋለች። የኡጋንዳ የጾታ የስራና የማህበራዊ ልማት ሚኒስቴር ባለፈው ዓመት አስተማሪዎች በተማሪዎች ላይ አካላዊ ቅጣት እንዳይፈጽሙ የሚያግድ ሕግ እንዲወጣ ለማድረግ ከሀገሪቱ ምክር ቤት ጋር ሰርቷል። የኡጋንዳ የሰብአዊ መብት ኮሚሽን የሰብአዊ መብት መከበርን አስመልክቶ ባቀረባቸው 93 ምክር ሐሳቦች የሀገሪቱ መንግስት በአምስት ዓመታት ጊዜ ውስጥ ሙሉ በሙሉ ያከበረው ይህን ብቻ ነው። የኡጋንዳ የሰብአዊ መብት ኮሚሽን ሊቀመንበር ካተባልሮያ ሙኒዋ ሩምባ ስለ ጉዳዩ ያብራራሉ። ማክበር የሚባል ነገር የለም። በየጊዜው ተመሳሳይ ምክር ሀሳቦችን እናቀርባለን፣ አዳዲሶችንም እንጨምራለን። ሆኖም ምንም የሚፈጸም ነገር ግን የለም። ይህም ማለት የጠቆምናቸው የሰብአዊ መብት ጥሰቶችም ሆኑ በመፍትሔ መልክ ያቀረብናቸው ምክረ ሀሳቦች በተግባር ላይ አልዋሉም። ስለሆነም ሰብአዊ መብት ላይ የሚፈጸሙ ጥሰቶች ይቀጥላሉ፣ መባባሳቸውም አይቀርም። ከሚጠቀሱት የሰብአዊ መብት ረገጣዎች ዋናው በጸጥታ ኃይሎች የሚፈጸም ሰቆቃ ነው። እንደ አውሮፓ አቆጣጠር ከ2012 እስከ 2016 ዓ.ም በነበረው ጊዜ ውስጥ በአራት ዓመታት ውስጥ ማለት ነው። ፖሊሶች ከአንድ ሺ በላይ ሰቆቃ እንደፈጸሙ፣ ወታደራዊ ኃይል ደግሞ 275 የሰቆቃ ተግባሮች ማካሄዱን የሰብአዊ መብት ኮሚሽን እንደመዘገበ አስታውቋል። ይህ ሁሉ የተፈጸመው ኡጋንዳ ከአምስት ዓመታት በፊት ሰቆቃን የሚያግድ ሕግ አጽድቃ እያለ መሆኑን ኮሚሽኑ አስገንዝቧል። የሀገሪቱ የፖሊስ ኃይል ቃል አቀባይ አሳን ካሲንግሜም በዚሁ ይስማማሉ። ይህን ድርጊት ለማቆም የቻልነውን ሁሉ እናደርጋለን። ናሉፌንያ ላይም ሆነ በማንኛውም የሀገሪቱ ክፍል ሰቆቃ በመፈጸም ተግባር ላይ የተሳተፈ ማንኛውም ፖሊስ ታስሮ ለፍርድ ይቀርባል። የሰብአዊው መብት ኮሚሽን ካቀረባቸው ምክር ሀሳቦች መካከል የዝቅተኛ ክፍያ መጠን በሕግ እንዲደነገግ ከአልባኒዝም ጋር የሚኖሩ ሰዎች ማለት በዘር ጥቁር ሆነው ሳለ በቆዳ በሽታ ምክንያት ቆዳቸውና ጸጉራቸው ነጭ ለሆኑ ሰዎች የሚያስፈልገው የቆዳ ሕክምናን ቅባትንና የፀሐይ መነጽርን የመሳሰሉት አስፈላጊ ነገሮች በነጻ እንዲቀርቡላቸው መጠየቅ ይገኙባቸዋል። መንግስታዊ አገልግሎት የሆነው የኡጋንዳ ሰብአዊ መብት ኮሚሽን ለመንግስት ያቀረባቸው ምክረ ሀሳቦች ሰሚጀሮ አላገኙም በሚል ለሀገሪቱ ምክር ቤት ስሞታ አቅርቧል። የምክር ቤቱ የሰብአዊ መብት ኮሚሽን ሊቀመንበር በበኩላቸው መንግስታዊ ክፍሎች የሰብአዊ መብት ኮሚሽኑ ያቀረባቸውን ምክር ሀሳቦች ለምን እንዳልፈጸሙ ምክር ቤቱ ቀርበው እንደሚጠየቁ ገልጿል። የመንግስት ምክትል ቃል አቀባይ ኮሎኔል ሻባን ባንታሪዛ ችግሩ የገንዘብ ጉዳይ ነው ይላሉ። አዝጋሚ የሆነው ሳንፈልግ ቀርተን ሳይሆን አስፈላጊውን ነገር ለማከል የገንዘብ አቅም ስለሌለን ነው። እንበል ለባቡር ሀዲድ ሥራ፣ ለትምህርት ገንዘብ ስትመድብ፣ በሌላ በኩል ደግሞ ለጤና ጥበቃ ገንዘብ ማውጣት ይኖርብሃል። በሁሉም ዘርፍ ወጪ የምታደርገው የገንዘብ መጠን ከፍ ማድረግ ይኖርብሃል። በሌላ አነጋገር የሚጨመረው ገንዘብ በራሱ በቂ አይደለም። መሟላት ያለባቸው ጥያቄዎችና ቅድሚያ ማግኘት ያለባቸው ችግሮች በጣም ብዙ በመሆናቸው ነው አዝጋሚ ሆነብን። የኡጋንዳ ምክር ቤት የሰብአዊ መብት ኮሚቴ በበኩሉ የሀገሪቱ የሰብአዊ መብት ኮሚሽን ሀገሪቱ ያልፈጸመቻቸው ዓለም አቀፍ ግዴታዎች አሉ ያለውን እንደሚመለከት ገልጿል። የኡጋንዳ የሰብአዊ መብት ኮሚሽን እንደሚለው ለምሳሌ ኡጋንዳ መላ የሀገሪቱ እስር ቤቶችን ለሀገር ውስጥና ለዓለም አቀፍ ቡድኖች ክፍት ብታደርግ ሰቆቃንና መጥፎ አያያዝን ለማስወገድ መንገድ ይከፍታል። የተባበሩት መንግስታት ድርጅት ያሳለፈው ሰቆቃ እንዳይፈጸም የሚያግደው ስምምነት በአገር ውስጥ ቢጸድቅና ሕግ ቢሆን ሰቆቃ እንዳይፈጸም ከለላ ይሆናል ማለት ነው። ከኡጋንዳው የሰብአዊ መብቶች መሠረታዊ ተግባሮች አንዱ የሰብአዊ መብት ረገጣን በሚመለከት የሚቀርቡ ስሞታዎችን ማየትና ባለው የችሎት ሂደት በደል የፈጸሙት ወገኖች እንዲቀጡ ማድረግ መሆኑን የኡጋንዳው የሰብአዊ መብት ኮሚሽን ገልጿል። ኮሚሽኑ የሚወስደው ውሳኔ ፍትሐዊ እንዲሆን ሲባል በሰብአዊ መብት ረገጣ የተከሰቱ ሰዎች በኮሚሽኑ ችሎት ፊት ቀርበው ራሳቸውን ለመከላከል የሚችሉበት እድል እንደሚሰጣቸው ኮሚሽኑ ገልጾ ችግሮችን በሽምግልና የሚፈታበት ጊዜም እንዳለ አስረድቷል። የሀገሪቱ ህገ መንግስት በሰጠው ውክልና መሰረት የሰብአዊ መብት ኮሚሽን በሀገሪቱ ሰብአዊ መብት እንዲከበር በሚያደርገው ጥረት በሀገሪቱ ዙሪያ ባሉት አስር ጽፈት ቤቶቹ በኩል ተበድለናል ያሉትን ሰዎች ጉዳይ እንደሚሰማ ኮሚሽኑ አውስቷል። የዩጋንዳው የሰብአዊ መብት ኮሚሽን በየጊዜው የሚያያቸውን ጉዳዮች ይፋ እንደሚያደርግ ጠቁሟል። በዚህ መሰረትም በያዝነው ወር በሀገሪቱ ዙሪያ ባሉት ቅርንጫፍ መስሪያ ቤቶቹ በኩል መታየት ያለባቸው ዘጠና ስድስት የሰብአዊ መብት ረገጣ ጉዳዮች እንዳሉ ኮሚሽኑ ሳያወሳ አላለፈም። አድማጮች፣ የኡጋንዳ የሰብአዊ መብት ኮሚሽን አቅሙ በሚፈቅድለት መሰረት ምክረ ሐሳቦችን በማቅረብ ሰብአዊ መብቶች እንዲከበሩ ስለሚያደርገው ጥረት የተቀናበረው ዝግጅት እዚህ ላይ ያበቃ። ሳምንት በሌላ ርዕስ እስክንገናኝ በደህና ቆዩነ። አዳነች፣ እናመሰግናለን። አድማጮች የምትከታተሉት በ19፣ 22ና 25 ሜትር ባንዶች ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ስቱዲዮ 14 በአማርኛ ቋንቋ የሚተላለፈውን ስርጭት ነው። አሁን ወደ መጨረሻው የሳምንታ ወይም ሳምንታዊ ቅንብር ነው የምንሻገረው። ዝግጅቱ ጤና አዘጋጅና አቅራቢው ሶሎሞን አባተ። የተከበራችሁ ሙስሊም ምዕመናን እንኳን ለቅዱስ ሮመዳን አደረሳችሁ። ቅዱስ ሮመዳን መቼም ለመንፈስም ጤና፣ ለአካልም ጤና፣ ለኑሮም ጤና፣ ለማኅበረሰብም ጤና የምንመኝበት የምንለምንበትም ወቅት ነውና እስኪ ስለ ሮመዳን ጤናው ጥቂት እንነጋገር። ሰው ከምግብና ከውሃ ርቆ ሲቆይ ጤናው ላይ የሚመጣ ለውጥ አለ። በምግብ ምክንያትስ የሚፈጠር የጤና ችግር አለ። ከፊታችን ጥቂት የሮመዳን ጾም ሳምንታት አሉና፣ ባለሙያ አነጋግሬአለሁ። በዋሽንግተን ዲሲ የሕፃናት ሆስፒታል የድንገተኛ ክፍል ሐኪም ዶክተር ኢማን አብዱራህማንን ጋብዣለሁ። ጤና ይስጥልኝ እንደምን አሉ ዶክተር ኢማን? በቅድሚያ እንኳን ለቅዱስ ሮመዳን አደረሶ ትላለሁኝ። እርስዎ እንደ ሙስሊም እንደ ሐኪምም እንደ ባለሙያም ይህንን ሮመዳን ወርን ከጤና ጋር በተያያዘ እንዴት ነው የሚያዩት? ሙስሊም ምእመናን ይህን ጾም የሚከታተሉስ ለአንድ ወር ያህል ነው የሚጾመውና ሰውነቱ ሙሉ ሙሉ ቀን እየጾመ ሲሄድ ምን አይነት ለውጦች ያሳያሉ ከጤና አኳያ አንድ ሙሉ ቀን የጾመ ሰው ምንድን ነው ሰውነቱ የሚያሳየው ለውጥ ወይም ሰውነቱ ላይ የሚያድረው ተጽዕኖ ሰው ሲጾም ውሃ ያንሰዋል፣ አይጠጣም ቀኑን ሙሉ እና ትልቁ ችግር እሱ ነው። ሌላው ችግር ደግሞ መድኃኒት የሚወስዱ ሰዎች መድኃኒታቸውን በሰዓቱ ካልወሰዱ፣ በተለይ ዳያቢቲስ ያሉ ሰዎች በጣም መጠንቀቅ አለባቸው። የስኳር ህመም ችግር ያለባቸው ሰዎች የስኳር እና ጤናን ለመጠበቅ ትልቁ ነገር ፈሳሽ በደንብ መጠጣት ነው። መጀመሪያ ልክ እንደሱናው ፈጦር ሲያደርጉ ተምር ሲበላ እሱ ቀን ሙሉ ስላልበላ ስኳሩ ወደ ታች ስለሆነ ተምሮ ስኳር ስላለው በሱ ማፍጠር መጀመሪያ ጥሩ ነው። ያነሳዋል ሰውነታችን ውስጥ ደማችን ውስጥ ያለውን የስኳር መጠን ማለት ነው፣ ከፍ ያደርገዋል። ስለዚህ በሱ መጀመር ጥሩ ነው። ከዛ በኋላ ብዙ ፈሳሽ ያለው ነገር መብላት ጥሩ ነው። ጊዜው ትንሽ ስለሆነ የምንበላበት ሰዓት ትንሽ ስለሆነ በዛን ጊዜ ብዙ ውሃ ያለው ምግብ መብላት ጥሩ ነው። እንደ ሾርባ አይነት ማለት እንደ ሾርባና እንደ ውሃ ፈሳሽ ነገር፣ ሀብሀብ፣ ይሄ ፍሩቶች ብዙ ውሃ ያላቸው ልክ እንደ ሀብሀብ እና ውሃ ያለው ምግብ በጣም ጥሩ ነው። ብዙ ምግብ የተጠበሰ ምግብ ብዙ አይረዳም። ሆዳችሁን በዛ ከሞላችሁት በውሃ ስለማትሞሉት በኋላ የሚቀጥለው ቀን ይደክማል እና አንዳንድ ሰውም ራሱን ያማዋል። እንደተለመደው ሳምቡሳ ሳንቡሳ መብላት ምንም መጥፎ አይደለም ግን ሲበዛ የሚቀጥለው ቀን ሰው ይሰማዋል። በደንብ ሆዱን በሳምቦሳ ከሞላው ውሃ በደንብ ስለማይጠጣ የሚቀጥለው ቀን የበለጠ ይደክመዋል። ድካሙ አንዳንድ ጊዜ የሚመጣው ከፈሳሽ ማጠር ነው። ጨርሶውኑ ከባድ ነገር አትብሉ ሳይሆን፣ የእርስዎ ምክር በአብዛኛው ፈሳሽነት ያለውን ነገር በሰውነታችሁ ውስጥ አቆዩ፣ ፈሳሽነት ያለውን ነገር ተጠቀሙ ነው እያሉ ያሉት። አዎ፣ መጀመሪያ ያው ተምር ትበላለህ። ከዛ በኋላ ሾርባ ትጠጣለህ። በዛን ጊዜ መብላት እስከሚችልበት ድረስ ወደ ስምንት ብርጭቆ ውሃ ፈሳሽ መጠጣት አለበት። ስምንት ብርጭቆ ማለት ወደ ሁለት ሊትር አካባቢ ማለት ነው። አዎ ስለዚህ እየበላ ብዙ ፈሳሽ ብዙ ፈሳሽ መብላት ደግሞ ከባድ ምግብ የምትለው መብላት ደግሞ ፕሮቲን ያላቸው ሰው ያለውን ነገር በግ ዶሮ፣ እንደዚህ አይነት ነገር ብዙ ፕሮቲን አለው። ፉል እሱም ጥሩ ነው። ሰው ማለት የጥራጥሬ ዘሮች ማለት ነው፣ እንደ ባቄላ እንደ አተር የመሳሰሉትን ማለት ነው። እነሱ ፕሮቲን ስላላቸው እነሱም ይረዳሉ። ለመሆኑ ምንድን ነው የሚያጋጥመው እንደዚህ? አሁን እርስዎ የነገሩኝን ስርዓት የማይከተል ሰው የአመጋገብ ስርዓት የማይጠብቅ ሰው ምን ሊደርስበት ይችላል? አሁን ይሄ እኔ ደረሰብኝ ነው። ሳምቡሳ በጣም ትበላለሁ ስለምወድ እና ብዙ የበላሁ ጊዜ እና ብዙ ፈሳሽ ያልጠጣሁ ጊዜ የሚቀጥለው ቀን አንደኛ ነገር ራሴን ያመኛል፣ በጣም ይደክመኛል እና ያው ቀኑስ የሚሰራውን ነገር እንዳላረግ ያደርገኛል። ግን በተለይ ለሊት ተነስቼ ብዙ ፈሳሽ የጠጣሁ ከሆነ የሚቀጥለው ቀን እንደ ጸምኩም አይሰማኝም፣ ድካምም የለኝም። ለምን ሰውነቴ ፈሳሽ አለው፣ ያው የጠጣሁት ለሊት ነው የጠጣሁት፣ ስለዚህ እንዳጠረው አይሆንም። ዶክተር ኢማን በቋሚነትስ ሊደርሱ የሚችሉ የጤና ችግሮች ይኖሩ ይሆን? ምናልባት ይህንን እርስ ያሉኝን ስርዓት ባለመከተል ምክንያት አንዳንድ ሰው በፍጡር ሰዓት ብዙ ምግብ ይበላል እና በተለይ ይሄ ፍራይድ ምግብ ብዙ የተጠበሱ ነገሮችን ማለት ነው። የተጠበሱ ነገሮች ከበሉ አንደኛ ነገር ውፍረት ይመጣል። ከውፍረት የሚመጣው ችግሮች ልክ እንደ ስኳር በሽታ ሊመጡ ይችላሉ። ብዙ ከበዛ እና ሰው በፋሚሊው ሪስ ፋክተር ካለው ማለት ከቤተሰብ ጋር የተያያዘ የስኳር ህመም ታሪክ ያለው ሰው፣ የደም ግፊት ታሪክ ያለው ሰው ማለት ነው። ሌላው ዶክተር ኢማን በተከታታይ የመድኃኒት ስርዓት ላይ ያሉ ሰዎች መድኃኒት እየወሰዱ ያሉ ሰዎች መድኃኒታቸውን እንዲወስዱ ውሃ መጠጣት እንዲችሉ አይደረግም። መቋረጥ የሌለባቸው ሰዓት ጠብቀው መወሰድ ያለባቸው የመድኃኒት አይነቶች አሉ። እንዴት ነው በዚህ ሁኔታ ላይ ያሉ ሰዎች ይህንን ጾም የሚያሳልፉት ወይም እንዲያሳልፉ እርሶ የሚመክሩት? ያው እኔ ስለ ሃይማኖቱ ብዙ አላውቅም፣ ግን አንዳንድ ሰው መድኃኒት የሚወስድ ዶክተሩን ማነጋገር አለበት። ለምን መድኃኒቶቹ ይለያያሉ። አንዳንድ መድኃኒቶች በቀን ሁለት ጊዜ ከሆነ በየ አስራ ሁለት ሰዓት የሚወሰድ መድኃኒት ሊኖር ይችላል እና ጾሙ አሁን እኛ ጋር አስራ ስምንት ሰዓት ነው። ስለዚህ ምክንያቱም ቀኑ በጣም ረጅም ነው። አሁን ፀሐይ ወጥታ ፀሐይ እስከምጠልቅ ያለው ጊዜ አዎ እና እንደዚህ አይነት ያለው ሰው ዶክተሩን ማነጋገር አለበት። ያው አለመጾምና መጾም ካልቻለ ምን ማድረግ እንዳለበት ይማማቸውን ያናግሩ። በተለይ ዳያቢቲስ ኢንሱሊን የሚወስዱ ሰዎች መጾም የለባቸውም እ ኢንሱሊን የሚወስዱ የስኳር ህመም መድኃኒቶችን የሚወስዱ ሰዎች ማለት ናቸው። አንዳንድ የስኳር መድኃኒት የሚወስዱ መጾም ሊችሉ ይችላሉ። ስለዚህ ዶክተራቸውን ያነጋግራሉ። ግን አንዳንድ ሰው ኢንሱሊን ኢንጀክሽን የሚወስዱ ሰው በመርፌ የሚወስዱ ማለት ነው። በመርፌ የሚወስዱት ከእሱ ጋር መጾም አይቻልም። ስለዚህ እነሱ መጾም የለባቸውም። ስለዚህ አጠቃላይ መንገድ የምፈልገው መድኃኒት የሚወስድ ሰው ከዶክተር ጋር ማነጋገር አለበት። ለምን መድኃኒቶች ይለያያሉ። በቀን አንድ የሚወሰድ መድኃኒት ችግር የሚሆን አይመስለኝም ስል ዶክተሩን ማነጋገር ጥሩ ነው። በተደጋጋሚ ለምሳሌ በየሶስት ሰዓቱ በየአራት ሰዓቱ በየስድስት ሰዓቱ የሚወሰዱ መድኃኒቶች ካሉ ግን ችላ ማለት አይገባም ነው የሚሉት። ሌላው ዶክተር ኢማን፣ በጤናችን ላይ በአጠቃላይ ጾም ጥሩ ውጤት አለው ብለው የሚናገሩ ሰዎች አሉ። በዚህም ምክንያት ይሄ ሮመዳን ወር ለብዙዎች ጤና ጥቅም አለው ብለው የሚናገሩም አሉ። ከሃይማኖታዊ እሴቱ በተጨማሪ ማለት ነው። እርሶ ምን ይላሉ? ስለዛ እውነት ለመናገር በደንብ ሪሰርች ላላደረግኩት የሱ መልስ የለኝም። ጥልቅ ምርምር አላደረጉበትም አላደረግኩም። ያ ግን እኔ በማቀው አሁን አንድ ሰው አበላሉን ከለወጠ በረመዳን ራሱን በደንብ ብዙ ፈሳሽ ከበላ የተጠበሰ ብዙ ካላበዛ ፍሩትና ቨጅታብልስ አትክልትና ፍራፍሬዎችን ማለት ነው። አትክልትና ፍራፍሬዎችን ካበዛ በጦም ከጀመረ ይህንን ልማድ ከጀመረ ከቀጠለበት በዛ ጥሩ ሊሆን ይችላል። ይህ ውይይት የንግግር ማጫሪያ እንጂ የመጨረሻ አይደለም። የተመራመራችሁ ብዙ ማብራሪያ ያላችሁ፣ ጥያቄዎች ያሏችሁ፣ መልሶችን የምትፈልጉ ተሳተፉ፣ ጻፉ። ዶክተር ኢማን አብዱረህማንን አመሰግናለሁ። መልካም የቅዱስ ረመዳን የጾም የሶላት የጥሞና የጤናም ጊዜ ይሁን። ጤና ይስጥልኝ። ከቪኦኤ ጤና ሰለሞንን እናመሰግናለን። ፕሮግራማችን ለማጠቃለል አጠር አጠር ያሉ ዜና እናሰማለን። አሸባሪነትን ትደግፋለች በሚል በርካታ የአረብ አገሮች ከቃታር ጋር ዲፕሎማሲያዊ ግንኙነታቸውን አቋርጠዋል። የካታር ውጭ ጉዳይ ሚኒስትር ግን ፍትሕ የጎደላቸው ናቸው፣ ይህን እርምጃ የወሰዱ ይላሉ። በተያያዘ ዜና ሳውዲ አረቢያ እና ሌሎች የአረብ አገሮች ሽብርተኛነትን ትደግፋለች ባሏት ከቃታር ጋር ያላቸውን ዲፕሎማሲያዊ ግንኙነት በማቋረጣቸው ሶማሊያ በዚህ ጉዳይ ላይ መያዝ የሚገባትን ውሳኔ ወይም ከውሳኔ ለመድረስ ተቸግራለች። ቃታር የቀረበባትን የሽብርተኛነት ድጋፍ አስተባብላለች። ደቡባዊ ሶማሊያ በታች ጁባ የተቀበረ ቦምብ ፈንድቶ ቢያንስ ሁለት የሶማሊያ የፖሊስ መኮንኖች እንደገደለ ሌሎች ሰባት እንዳቆሰለ ባለስልጣናትና የዓይን ምስክሮች ገልጠዋል ከሰባቱ ቁስለኞች ሁለቱ ሲቪሎች ናቸው ተብሏል። ዜናዋ በቃ። የአሜሪካ ድምፅ ራዲዮ የአማርኛው ቋንቋ አገልግሎት በ1922ና 25 ሜትር ባንዶች በየቀኑ ከ3 ሰዓት ጀምሮ በሚያስተላልፈው ስርጭት ከዛሬ ያዘጋጀውን የአንድ ሰዓት ፕሮግራም እዚህ ላይ ያበቃ። ያስተናገድናችሁ አሉላ ከበደና አዲሱ አበበነን። በዚህ በጀመርነው ነው ሙዚቃ ነው እኛ የምንጨርሰው በእኛ በኩል ደናደሩ። የትግርኛ ፕሮግራም ይቀጥላል። ሰላም ደናደሩ ወንዲና